ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የአርብ ጥር 24 ቀን 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልን እኔም ሰለሞን ክፍሌ ነን። ወንጀለኛ በይፋ ሲንቀሳቀስ እያየ ለሕግ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አሕመድ አስታወቁ። ኢትዮጵያ ውስጥ ሰርቆም ገሎም ለዘላለም መኖር አይቻልም። ፍርድ አለ። በግራም በቀኝም ፍርድ አለ ያየን ነው ሁላችን መማር አለብን። ከዚህ ዋናው ነገር አለመግደል፣ አለመቅጠፍ ነው። ከቀጠፍ የትም ቦታ ላይ በሆነ መንገድ መጠየቅ አይቀርም ብሎ ማሰብ አስፈላጊ ይሆናል። ሁሉም ሰው ከሕግ በታች ነው። ጠቅላይ ሚኒስትሩ ዛሬ ከእንደራሴዎች ጋር በነበራቸው የጥያቄና መልስ ውሎ ላይ የተጠናቀረ ዘገባ በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ወንጀለኛ በይፋ ሲንቀሳቀስ እያየ ለህግ ያላቀረበ ግለሰብም ሆነ ቡድን በህግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ኢትዮጵያ ውስጥ ገድሎም ሆነ ሰርቆ በነፃነት ለዘላለም መኖር አይቻልም ብለዋል። ጠቅላይ ሚኒስትሩ ወንጀለኞችን ይዘው የሰጡ ክልሎች የመኖራቸውን ያህል ጠፋብን ብለው እየፈለጉ ያሉ እንዳሉም ገልጸዋል። ትጥቅ ሳይፈቱ የሚንቀሳቀሱ የፖለቲካ ኃይሎችን በተመለከተም በኢትዮጵያ ሰላም አንድነትና ዲሞክራሲ ጉዳይ ላይ አንደራደርም ብለዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ዛሬ ፓርላማ ቀርበው የሰጡት ማብራሪያ በሰብአዊ መብቶች ጥሰትና በሙስና ተጠርጥረው የሚፈለጉ ግለሰቦችንና ትጥቅ በመፍታት ጉዳይ ላይ ውዝግብ ውስጥ የገቡ የፖለቲካ ድርጅቶችን አስመልክቶ ጠንከር ያለ መልእክት የተላለፈበት ነው ሲሉ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ግምገማቸውን ለቪኦኤ አካፍለዋል። ጠቅላይ ሚኒስትሩ ከፓርላማ አባላት ለተነሱ ጥያቄዎች የሰጡትን ያካተተ ዘገባ በአብይ ርዕስ ይዘናል። ከሐረርና ከአዲስ አበባም ወደ ጅጅጋ የሚወስደው መንገድ ባቢሌ ላይ ተዘግቷል። መንገዱን የዘጉት በግጭቶች ምክንያት ተፈናቅለው የነበሩ የኦሮሚያ ተወላጆች መሆናቸው የተገለጸ ሲሆን ወደዚያ አይነት እንቅስቃሴ የገቡት መንግሥት ትኩረት እንዲሰጣቸው ለመጠየቅ ነው ብሏል። የምሥራቅ ሐረርጌ ዞን አስተዳደር ባለሥልጣናት ለቪኦኤ በሰጡት ቃል ከመከላከያ የምሥራቅ ዕዝ ጋር በመተባበር መፍትሔ ለማግኘት እየጣሩ መሆናቸውን ገልጸዋል። በመጽሔት ተጨማሪ ዝርዝራለን። የተባበሩት መንግሥታት የወንጀልና የሱስ አምጪ እጾች መከላከያ ጽሕፈት ቤት ከኤርትራ የውጭ ጉዳይ ሚኒስቴር ከኢጋድና ኢንተርፖል ጋር በመተባበር ያዘጋጀውና ድንበር ተሻጋሪ ወንጀሎች ላይ ያተኮረው የሶስት ቀናት ጉባኤ ዛሬ ተጠናቋል። ብርሃነ በርሄ ከአስመራ ተጨማሪ አድርሶናል። በዚህ በአስመራ ፓላስ ሆቴል በተካሄደውና በዚህ በአስመራ ፓላስ ሆቴል በተካሄደውና ከኤርትራ፣ ኢትዮጵያ፣ ሶማሊያ፣ ኬንያና ኡጋንዳ የተወከሉ ከወንጀልና ሕግ ጋር በተያያዘ ስራ ላይ የተሰማሩ የተባበሩት መንግስታት የወንጀለኛና የሐሽሽ መከላከያ ጽፈት ቤት ተወካዮች የኢጋድና የኢንተርፖል ተወካዮች የተሳተፉበት ጉባኤ የተባበሩት መንግስታት የድንበር ተሻጋሪ ውል ህገወጥ የሰዎች ንግድና የፍልሰተኞች ሽግግርን በሚመለከቱ ጉዳዮች ላይ ጥልቅ ውይይት አድርገዋል። በመጨረሻ ጉባኤው ህገወጥ የሰዎች ንግድና የፍልሰተኞች ሽግግርን ለመከላከል የምስራቅ አፍሪካ አገሮች ፈጣን የመረጃ ልውውጥ መስመሮችን በመዘርጋት በጋራ ትብብር ወንጀሎችን ለመቆጣጠርና ለመከላከል የሚያስችሉ እቅዶችን በማውጣት ውይይቱ ተጠናቋል። በዚህ ለመጀመሪያ ጊዜ በኤርትራ በተካሄደው የድንበር ተሻጋሪ ወንጀሎችን በመከላከል ዙሪያ የተካሄደው ጉባኤ ላይ የተባበሩት መንግስታት የሐሺሽ እና ወንጀለኛ መከላከያ ጽፈት ቤት ኃላፊ ሚስተር ዮሃን ክሩጀር የኢጋድ ድንበር ተሻጋሪ ወንጀሎች ኃላፊ አቶ ጥዑማይ አረጋዊ እንዲሁም የጀርመንና የእንግሊዝ አምባሳደሮች ተገኝተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አመሰግናለሁ ብርሃነ ለዘገባው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሀገራቸው ከኤርትራ ጋር የምትዋሰንበትን ድንበር እንደገና እንደሚከፍቱ የሱዳኑ ፕሬዚደንት ኦማር ሐሰን አልበሽር ትናንት አስታውቀዋል። ድንበሩ በፖለቲካ ግጭት ምክንያት ወደ አንድ ዓመት ለሚጠጋ ጊዜ ተዘግቶ ቆይቷል። ፕሬዚደንት አልበሽር አክለውም ሀገራቸው ውስጥ ላለፉት ስድስት ሳምንታት የዘለቀው የተቃውሞ እንቅስቃሴ ከፍተኛ ጫና እንዳሳደረባቸውም ገልጸዋል። በመጽሔት ተጨማሪ ዘገባ ይዘናል። የአልሻባብ ነውጠኛ ቡድን በተራራማው የሰሜን ምስራቅ ሶማሊያ ግዛት በባሪ ባሉ እስላማዊ መንግሥት ነኝ በሚሉ ተዋጊዎች ደጋፊዎች ላይ ጥቃት ማድረስ መጨመሩን በባለሙያዎች ይናገራሉ። አልሻባብ ባለፈው ሳምንት ሁለት በእስላማዊ ነውጠኞች ቁጥጥር ስር የነበሩ ይዞታዎችን አስለቅቆ ይዟል ሲሉ የሶማሊያ የደህንነትና የሴኪሪቲ ባለሥልጣናት ተናግረዋል። አልሻባብ እስላማዊ መንግሥት ነኝ ከሚለው ጽንፈኛ ቡድን ነውጠኞች ያስለቀቀው አንደኛው ይዞታ ኤል ሚራሌ ይባላል። ዋና የግጭቶች መነሻ ሊሆን የቻለው ውሃ በአካባቢው ስላለ መሆኑ ነው ተብሏል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጦር ሠራዊት ባለፈው አንድ ወር ጊዜ ዘጠኝ የአየር ድብደባዎችን በአልሻባብ ላይ ማካሄዱን ዛሬ አስታውቋል። መጽሔት ወደ ኋላ ተጨማሪ ዝርዝር ይኖረዋል። ዩናይትድ ስቴትስ በጋና ዜጎች ላይ የቪዛ እገዳ መጣሏን ትናንት አስታወቀች። እርምጃው ዩናይትድ ስቴትስን ለመጎብኘት የሚፈልጉ የምዕራብ አፍሪካዊቱ ሀገር ዜጎችን ጉዳይ ይበልጥ አስቸጋሪ ያደርገዋል ተብሏል። የትራምፕ አስተዳደር እገዳውን የጣለው ጋና ከዩናይትድ ስቴትስ እንዲወጡ የታዘዙ ዜጎቿን መልሳ ለመውሰድ አልቻለችም ብሎ ከከሰሰ በኋላ ነው። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ኃላፊዋ ክሪስቲን ኒልሰን ስለዚሁ ባወጡት መግለጫ ጋና በዓለም አቀፍ ሕግ መሰረት ከአሜሪካ እንዲወጡ የታዘዙ ዜጎቿን የመቀበል ኃላፊነቷን አልተወጣችም ብለዋል። ዩናይትድ ስቴትስ ከአስርት ዓመታት በላይ ከቆየው ሁሉንም አይነት የኑክሌር ጦር መሣሪያ ግንባታ ከሚያግደው ዓለም አቀፍ ስምምነት መውጣቷን ዛሬ አስታውቃለች። እርምጃው በአንዳንድ ተንታኞች ዘንድ አዲስ የጦር መሳሪያ ግንባታ እሽቅድድም ይጭራል የሚል ስጋት አሳድሯል። ዩናይትድ ስቴትስና ሩሲያ ከቀዝቃዛው ጦርነት ፍጻሜ ጀምሮ ብዙ ርቀት የሚጓዙ የኑክሌር ጦር መሳሪያዎችን ላለማምረት ከደረሱበት ስምምነት ዋሽንግተን ከነገ ቅዳሜ ጥር 25 2011 ዓ ም ጀምሮ ራሷን ታገላለች ሲሉ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ አስታውቀዋል። ሩሲያ አንዳንድ ከ5000 ኪሎ ሜትር በላይ የሚጓዙ ከየብስ የሚተኮሱ ክሩስ ሚሳይሎችን አስመልክቶ የተደረሱ ስምምነቶችን ጥሳለች ስትል ዩናይትድ ስቴትስ ትከሳለች። በተገቢ መንገድ ምላሽ የመስጠት ኃላፊነት አለብን ብለዋል ማይክ ፖምፔዮ። ሞስኩ ክሱን አትቀበልም። ዩናይትድ ስቴትስ ውስጥ ሐሰተኛ ከፍተኛ የትምህርት ተቋም ውስጥ የሚማሩ በማስመሰል የተመዘገቡ 138 ሰዎችን መንግሥቱ በቁጥጥር ስር መዋሉን አንድ ፌዴራል ባለሥልጣን አስታወቁ። ባለሥልጣኑ ለቪኦኤ በሰጡት ቃል ተጨማሪ ሰዎችም ሰሞኑን እንደሚያዙ አረጋግጠዋል። የማጭበርበር አድራጎት ፈጽሟል የተባለው የይስሙላ ዩኒቨርሲቲ መቼም ቢሆን ዲግሪ እንደማያገኙ እያወቁ በራሳቸው ፈቃድ የሚመዘገቡና የሚከፍሉ ሰዎችን እያግባባ የተማሪ ቪዛ እንደሚያሰጣቸው ከትናንት በስቲያ ረቡዕ ችሎት ላይ የቀረበ የክስ ዶሴ አመልክቷል። ዩኒቨርሲቲ ነኝ የሚለው የማጭበርበሪያው ቀለበት ለእነዚያ ምንም ትምህርት ለማይከታተሉ ሰዎች ዩናይትድ ስቴትስ ውስጥ የትምህርት ልምምድ ስልጠና ወይም ሲፒቲ በሚል ምህፃር የሚታወቀውን የቪዛ መርሃ ግብር እንዲያገኙና ስራ ላይ መሰማራት እንዲችሉ ሲያደርግ መቆየቱን ክሱ ጠቁሟል። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሠራተኞች ናቸው የተባሉ ሰዎች ከዲትሮይት ሚሽጋን ወጣ ብሎ በሚገኝ ቦታ ስም ፋሚንግተን ዩኒቨርሲቲ የሚባል ሐሰተኛ ተቋም የዛሬ ሦስት ዓመት አካባቢ መክፈታቸውን ካስታወቁ በኋላ ከስድስት መቶ በላይ የውጭ ሀገሮች ዜጎች መመዝገባቸውን የፌዴራል መንግሥቱ ባለሥልጣናት አመልክተዋል። ይህ የማጭበርበሪያ ተቋም በአካል የሚገኝበት ቦታም ሆነ የትምህርት ክፍሎች የሌሉት ምንም ዐይነት ትምህርት የማይሰጥ በማንኛውም ሕጋዊ የከፍተኛ ትምህርት ተቋም የተመዘገበም እንዳልሆነ መንግሥቱ አስታውቋል። ለዜና የያዝነው ሰዓት አበቃ። ቮይስ ኦፍ አሜሪካ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ፣ በ25 ሜትር ባንድ በ12040 ኪሎ ኸርዝ፣ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የአርብ ጥር 24 ቀን 2011 ዓ ም ምሽት ፕሮግራም ነው። በአንድ በኩል መንግስቱ ለውጥ አድርጎ መሄድ ይፈልጋል፣ በዛ በኩል ደግሞ ህጉ የሚያግዳቸው ይመስለኛል። ስለዚህ የህገ መንግስት ቀውስ እንበለው የህገ መንግስት መጋጨት ወይም ደግሞ የህገ መንግስት ቀውስ ካለም ድሮም የነበረ ነው። አሁን ከለውጡ ጋር ተያይዞ የመጣ አይመስለኝም። ፕሮፌሰር ሰይድ ሐሰን ቀደም ሲል የሰማችኋቸው በመሪ ስቴት ዩኒቨርሲቲ የኢኮኖሚክስ መምህር፣ የተከተሏቸው የሕግ ባለሙያው ሼክስፒር ፈይሳ ከሲያትል ዋሽንግተን ከሰጧቸው ሐሳቦች የተቀነጨቡ መልእክቶች ናቸው። በምጣኔ ሀብት ጉዳዮች ላይ ውይይት ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ወንጀለኛ በይፋ ሲንቀሳቀስ እያየ ለሕግ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ ዛሬ አስታውቀዋል። ኢትዮጵያ ውስጥ ገድሎም ሆነ ሰርቆ በነጻነት ለዘላለም መኖር አይቻልም ብለዋል። ጠቅላይ ሚኒስትሩ ወንጀለኞችን ይዘው የሰጡ ክልሎች የመኖራቸውን ያህል ጠፋብን ብለው እየፈለጉ ያሉ እንዳሉም ገልጸዋል። ትጥቅ ሳይፈቱ የሚንቀሳቀሱ የፖለቲካ ኃይሎችን በተመለከተም በኢትዮጵያ ሰላም፣ አንድነትና ዲሞክራሲ ጉዳይ ላይ አንደራደርም ብለዋል ጠቅላይ ሚኒስትሩ። ከፓርላማ አባላት ለተነሱ ጥያቄዎች የሰጧቸውን ምላሾች የተከታተለው እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። በርካታ ወቅታዊ ጉዳዮች አነጋጋሪ የሆኑ በቀጠሉበት ሰዓት ነው ጠቅላይ ሚኒስትር አብይ አህመድ በፓርላማው ተገኝተው ማብራሪያ የሰጡት። በሙስናና በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ግለሰቦች ጉዳይ ደግሞ ከተነሱት ወቅታዊ ጉዳዮች መካከል ይጠቀሳል። በፌዴራል መንግስቱ እየተካሄደ ያለው ተጠርጣሪዎችን በቁጥጥር ስር የመዋል እንቅስቃሴ በታሰበው መንገድ አለመሄዱን ተጨባጭ የሆኑ ማሳያዎች ያረጋግጣሉ። የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ ለምሳሌ የእስር ማዘዣ ከወጣባቸው ሳምንታት ተቆጥረዋል። ተጠርጣሪው በትግራይ ክልል እንደሚገኙ ያመለከተው የፌዴራል ጠቅላይ አቃቤ ሕግ ግን እስካሁን በቁጥጥር ስር አለመዋላቸውን እየገለጸ ይገኛል። ከትግራይ ክልል ጋር እየተነጋገርን ነው ከማለት በስተቀርም ሂደቱ ምን ላይ እንደሚገኝ አላስታወቀም። ከአቶ ጌታቸው በተጨማሪ ከዚያ ክልል ለመያዝ የሚያስባቸው ሌሎች ተጠርጣሪዎች ስለመኖራቸውም ከፓርላማው አባላት አንዷ ወይዘሮ ሳራ አቢ ያቀረቡት ጥያቄ ታዲያ እንደዚህ አይነት ሁኔታዎችን መነሻ ያደረገ ነበር። የሰብአዊ መብት ጥሰትና በተደራጀ ዘረፋ የተጠረጠሩ ግለሰቦችን ከተደበቁበት መያዝ መንግስት ለምን አልቻለም? በፌዴራል መንግስት የተጠረጠሩ ወንጀለኞችን ክልሎች አንሰጥም የማለት ህገ መንግስታዊ መብታቸው ምን ድረስ ነው? ጠቅላይ ሚኒስትር አብይ አህመድ የሰጡት ምላሽ ከተጠርጣሪዎቹ በተጨማሪ ሊደብቋቸው ለሚችሉ ወገኖችን መልእክት ያስተላለፈ ነበር። ከክልሎች ጋር የሚያያዘው ግን ትንሽ የፈር የለቀቀ ነገር እንዳይኖር ሁሉም ክልሎች ወንጀለኞች ተብሎ የታሰቡትን ሰዎች ወደ ህግ ለማቅረብ ከፍተኛ ጥረት እያደረጉ ነው፣ ጥረት እያደረጉ ነው። ይዘው የሰጡ አሉ፣ እያያዙ ያሉ አሉ፣ ጣፉብን ብለው እየፈለጉ ያሉ አሉ። አሁን በዚህ ጉዳይ ላይ አንድ መገንዘብ የሚኖርብን ነገር ወንጀለኛ ያለው ሚስተር ኤክስ በይፋ ሲንቀሳቀስ እያየ ይዞ ለፍርድ ያላቀረበ ግለሰብም ይሁን ቡድን የወንጀል ተባባይ ነው፣ በህግ ይጠየቃል ማለት ነው። ነገር ግን ሰውየውን በግልጽ አላገኘውም ካለ አልፎ ፈልጎ ማግኘት የሚችል ኃይል መፈለግ ነው ያለበት እንጂ በድፍኑ አልተባበራችሁም የሚል መልስ ጥሩ አይሆንም፣ ጠቃሚ አይሆንም። የኔ እምነት ኢትዮጵያ ውስጥ ሰርቆም ገሎም ለዘላለም መኖር አይቻልም። ፍርድ አለ፣ በግራም በቀኝም ፍርድ አለ። እያየን ነው። ሁላችንም መማር አለብን ከዚህ። ዋናው ነገር አለመግደል አለመቅጠፍ ነው። ከቀጠፍ የትም ቦታ ላይ በሆነ መንገድ መጠየቅ አይቀርም ብሎ ማሰብ አስፈላጊ ይሆናል። ሁሉም ሰው ከህግ በታችን። ይህም ሆኖ በከፍተኛ የሰብአዊ መብት ጥሰትም ሆነ በዘረፋ ወንጀል ተጠርጥረው ያልተያዙ ግለሰቦችም እንደታሰሩ እንደሚቆጠር ነው ጠቅላይ ሚኒስትሩ የፓርላማ አባላትን ፈገግ ባሰኝ አገላለጽ ያስረዱት። በመጀመሪያ የተከበረው ምክር ቤት እንዲገነዘብ እንፈልገው ኢትዮጵያ ውስጥ ወንጀል ሰርቶ ወንጀል በመስራቱም በመንግስት ያልታሰረ ሰው የለም። ያልታሰረ ሰው የለም። ልዩነቱ መንግስት ባዘጋጀው እስር ቤት ውስጥ መንግስት እየጠበቀው፣ መንግስት እየቀለበው መታሰር እና ራሱን ማሰር ካልሆነ በስተቀረ አልታሰረም የሚል እሳቤ በግሌን የለኝም። ምክንያቱም ሰው የማይታሰረው በህሊናውና የማይታሰረው ደግሞ ፊዚካሊ በመንቀሳቀስ ነው። ሰው ገለ ወንጀል ሰርተህ ህሊና ነፃ ሆን መተኛት አትችልም። ያው የታወቀ ነገር ነው። በነፃ መንቀሳቀስ አትችልም። አንድ ቦታ ራስን አቅ በመኖር ወዶ ታሳሪ መሆን እንጂ ያልታሰረ መሆን አይደለም። በእኔ እምነት ሁሉም ታስሯል። በሰላማዊ መንገድ ለመታገል ወደ አገር ውስጥ ከገቡ በኋላ ነፍጥ አነሱ ያሏቸውን ኃይሎች ማስጠንቅቀዋል ጠቅላይ ሚኒስትሩ። እናም በሁለቱም መንገድ መጫወት የሚፈልጉ ላሏቸው ለእነዚህ ኃይሎችና ከችግር ማትረፍ የሚፈልጉ ላሏቸው ሌሎች ወገኖች ማሳሰቢያ ነበራቸው። እሳቸው እንዳሉት ከሁሉም ፓርቲዎች ጋር የተደረገው የሰላም ንግግር መነሻ የኢትዮጵያ ሰላም፣ ዴሞክራሲ፣ አንድነትና ብልጽግና ነው። ከዚህ ተቃራኒ በሆኑ ጉዳዮች ላይ ግን መንግስታቸው ጠንካራ አቋም እንደሚያራምድ ነው ያብራሩት። ህግን ተንተርሰን የማያዳግም እርምጃ እንወስዳለን ያለመውሰድ ነው። ይህ ምክር ቤት ኃይል የመጠቀም ስልጣን ለመንግስት የሰጠው ለመንግስት ኃይል የመጠቀም ስልጣን የተሰጠው ምን ምን ሁኔታ ሲያጋጥም እንደሆነ በሕገ መንግስት ተቀምጧል። እነዛ ጉዳዮች ሲያጋጥሙ ከማንም ጋር ድርድር አይደረግም። ይሄ በግልጽ መታወቅ አለበት። ምን ማለት ነው? ይሄ ልክ ለሰላም ኑ፣ በሰላማዊ መንገድ እንታገል፣ ያ እንዳታደርጉ የሚከለክላችሁን አዋጆች፣ አሰራሮች፣ ባህሪዎች፣ ዝንባሌዎች በእኛ በኩል እናስተካክላለን ብለን እንደጠራ ነው ሁሉ የኢትዮጵያን አንድነት የሚገዳደር ጉዳይ የሚሰራ ማንኛውም ኃይል በቀጥታ ጦርነት አውጆብናል ማለት ነው። መንግስት ራሱ የመከላከል እርምጃ ይወስዳል። በዚህ ጉዳይ ድርድር እንደሚኖር የሚያስብ ኃይል ካለ ደጋግሞ ማሰብ ይኖርበታል። በኢትዮጵያ ሰላም፣ በኢትዮጵያ ዴሞክራሲ፣ በኢትዮጵያ አንድነት ጉዳይ የዚችን አገር ነጻነትና ሉዓላዊነት ለመጠበቅ ለሚደረግ ፍልሚያ ጠቅላይ ሚኒስትር መሆን አያስፈልግም፣ የፓርላማ አባል መሆን አያስፈልግም ከዚህም ውጭ ቢሆን በእነዚህ መሠረታዊ ጉዳዮች ላይ የሚገጥመንን ቻሌንጅ በህይወት መስዋዕትነት መፋለምና የሀገር አንድነት፣ የሀገር ሰላም፣ የሀገር ዴሞክራሲ ማረጋገጥ የሁላችን ኃላፊነት ይሆን። በዚህ ጉዳይ የሚደረግ ምንም አይነት ሆደ ሰፊነት እንደማይኖር ፓርቲዎች በደንብ መገንዘብ ይኖርባቸዋል፣ ግለሰቦች መገንዘብ ይኖርባቸዋል፣ ቡድኖች መገንዘብ ይኖርባቸዋል። ጠቅላይ ሚኒስትር ሆነው ቃለ መሐላ በፈጸሙ ልክ በአስረኛ ወራቸው ዛሬ በፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ዛሬ ፓርላማ ቀርበው የሰጡት ማብራሪያ በሰብአዊ መብቶች ጥሰትና በሙስና ተጠርጥረው የሚፈለጉ ግለሰቦችንና ትጥቅ በመፍታት ጉዳይ ላይ ውዝግብ ውስጥ የገቡ የፖለቲካ ድርጅቶችን አስመልክቶ ጠንከር ያለ መልእክት የተላለፈበት ነው ሲሉ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ግምገማቸውን ለቪዮ ያካፍለዋል። እስክንድር ፍለው ነው እሳቸውን የሚያነጋግራቸው፣ ይቀጥላል። በጣም ነው የማመሰግነው ስለ ጊዜዎት አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬ በተለይም በወቅታዊ ጉዳዮች ላይ ያተኮረ ማብራሪያ ሰጥተዋል። በፓርላማው ገና ሁለተኛ ጊዜያቸው ነው ለጥያቄና መልስ በፓርላማ ሲገኙ። በተለይ ተጠርጣሪዎችን ለመያዝ ከሚደረገው ጥረት አንጻር እንደዚሁም አገር ውስጥ ከገቡ በኋላ ትጥቅ ስላልፈቱ ድርጅቶች የተናገሩት ትኩረት የሳቡ ነጥቦች ናቸው። በቂ የሆነ ግልጽነት ተፈጥሯል ይላሉ በዛሬው ማብራሪያ እርስዎ እንዴት አዩት? በጣም አመሰግናለሁ። ዛሬው ማብራሪያ ተከታትየዋለሁ። እነዚህ ነጥቦች በእርግጥ ከዚህ በፊትም ተደጋግመው ተዘግተዋል። በህግ የሚፈለጉ ሰዎችን በተመለከተም ይሁን ከገቡ በኋላ እንዳንዱ ዝግር የተነሳባቸውን ድርጅቶች ወይም ስብስቦችን በተመለከተ አዲስ አይደለም። የዛሬው ጠንከር ያለና በተለይ ደግሞ በህግ የሚፈለጉ ሰዎችን በተመለከተ ራሳቸውን ያሰሩ መሆናቸውን የገለጹበት መንገድ በጣም ትክክል ይመስለኛል። እኛም በተደጋጋሚ እንደ ፓርቲ የሰጠነው የሰጠ ነው ነጥብ የህግ ስርዓት ስለሆነ በተለይ ለነሱ መደበቅ አያምርም፣ ቀርበው ራሳቸውን በህግ ፊት ተከራክረው ነጻ መሆን አለባቸው የሚል ክርክር ነበር፣ እኛ ስናቀርብ የነበረው እንደተባለው ግን፣ በነጻነት መንቀሳቀስ ካልቻለ ያው እስረኛ ማለት ነው እና በዚህ ውስጥ ግን አብረው የጠቀሱት ማንም ሳይጠየቅ የማያልፍ መሆኑን በየትኛውም የለውጥ ሂደት ተጠያቂነትን መትከል ዋና ነገር መሆኑን ያምናምንበት ነው። እሳቸውም ጠቅሰውታል። ዛሬ በተለይ ካልተያዙ ተጠርጣሪዎች አንጻር በግልጽ የሚታወቀው የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የአቶ ጌታቸው አሰፋ ጉዳይ ነው። ከጠቅላይ ሚኒስትሩ አገላለጽ እርስዎ የተረዱት የትግራይ ክልል ላገኛቸው አልቻልኩም ማለቱን ነው? አቶ ጌታቸውን ለመያዝ ማለት ነው ወይስ እየተባበረ አለመሆኑን ነው? ምንድን ነው የገባውት እርስዎ አቶ የሸዋስ ስለሆነ ነው እንትን እዛ ላይ የተባለ ምክንያቱም እዛ ክልል እንደሚኖሩ ይታወቃል። የተወሰነ ጊዜ ወደ ሱዳን ሄደዋል ለዚህ የሚባል ነገር ተወርቶ ነበረ። ከዛ በኋላ ግን እዚ ሀገር እንደታዩ በግልጽ ተነግሯል። ከዛ በኋላ የዛሬው አገላለጽ አንድ ጊዜ ከዚህ ፊት ይዘው ሰጥተዋል። የሜቴክ ኃላፊ የነበሩት ንሰው የትግራይ ፖሊስ ይዞ እንደሰጠ ሰምተናል። እሱን ይመስለኛል። ከዚህ በኋላ ግን ሰውዬው በግልጽ እንደማይንቀሳቀሱ እዛ አካባቢ ባለ የቡድን ክፍፍል በአንደኛው አካባቢ እንደተደበቁ አይነት ነገር ነው የሚገልጸው። እና በነጻነት እንደማይንቀሳቀሱ ግን ከገለጻቸው ማወቅ ይቻላል። ሙሉ በሙሉ ደግሞ የትግራይ መስተዳደር ወይም ማስተዳደር አልተባበርም ብሎ እንዳልዘጋ ፍንጭ ሰጥበት ጅምር ነው። ኦነግን በተመለከተ አገር ውስጥ በሰላማዊ መንገድ ለመንቀሳቀስ ከገቡ በኋላ ትጥቅ ፍቱ አንፈታም አይነቱ ውዝግብ የተነሳበት ጉዳይ ይታወሳል። አሁን በቅርቡ ግን በሽማግሌዎችና ና በአባገዳዎች ችግሩ እንደተፈታ ሲገለጽ ነበረ። የጠቅላይ ሚኒስትሩ ማብራሪያ ላይ ግን እንደዚህ አይነት ነገር አንብበዋል። ምንድን ነው የተረዱት ከዚህ አንጻር ስ አቶ የሸዋስ፣ በጣም አስቸጋሪ ሁኔታ ፈጥሮ እንደነበረ ሰውም በንብረትም ከፍተኛ ጉዳት አድርሶ እንደነበረ አላስፈላጊ ሆነ ሰምተናል፣ ተከታትለናልም። በጣም አዝናናለን። ተፈላጊ የሆነ ነበር፣ እውነት ለመናገር ከዛ በተጨማሪ ማን ፍቱ አትፍቱ ከሚለው በተጨማሪ ተመዝገቡ አትመዘገቡም እንደዚሁ አይነት ክርክር ፈጥሯል። በጣም ይገርመኛል። አገር ውስጥ ሰው፣ ድርጅት ወይም ስብስብ ከገባ በተነጋገረበት መሰረት የሀገሩን ሕግ አክብሮ ተመዝግቦ እንደ ማንኛችንም ማለት ነው ተመዝግቦ መንቀሳቀስ ሲገባው ተመዝገብ፣ አይ አልመዘገብም፣ በዚህ መልኩ የሸዋ ሳሰፋ የሰማያዊ ፓርቲ ሊቀመንበር በጣም ነው ማመሰግነው። ስለ ጊዜው የጠቅላይ ሚኒስትሩን የዛሬ ማብራሪያ መነሻ አድርገው ለሰጡኝ አስተያየት እኔ በጣም አመሰግናለሁ። ገርስትልኝ፣ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። እስክንድር እናመሰግናለሁ ለዘገባዎቹ። የትንታኔው መጽሔት ይቀጥላል። ከሐረርዳ ከአዲስ አበባም ወደ ጅግጅጋ የሚወስደው መንገድ ባቢሌ ላይ ተዘግቷል። መንገዱን የዘጉት በግጭቶች ምክንያት ተፈናቅለው የነበሩ የኦሮሚያ ተወላጆች መሆናቸው የተገለጸ ሲሆን ወደዚያ አይነት እንቅስቃሴ የገቡት መንግሥት ትኩረት እንዲሰጣቸው ለመጠየቅ ነው ተብሏል። የምስራቅ ሐረርጌ ዞን አስተዳደር ባለሥልጣናት ለቪኦኤ በሰጡት ቃል ከመከላከያ የምስራቅ እዝ ጋር በመተባበር መፍትሄ ለማግኘት እየጣሩ መሆናቸውን ገልጸዋል። አዲስ ቸኮል ዝርዝሩን ይዟል። ትላንትና ዘጠኝ ሰዓት ገደማ ከጅጅጋ ተነስተው ወደ አዲስ አበባ ለሰርግ ሲጓዙ የነበሩ አቶ አንተነ የተባሉ ተጓዥ የደረሰባቸውን እንዲህ ይገልጻሉ። እኛ ከአምዳታችን በፊት መኪናዎች እያለፉ ነበረ። እንደ ቆጠርኩትኝ ሰባተኛው መኪና ነው ምናምን ነው የኛ መኪና ማለት። ቀረብ ብለን ስንጠይቀው በቃ እንደደረስኩ ነው ድንጋይ የዘጉት አለ ከዛ በኋላ በቃ ምንም መኪና መሄድ አይችልም። ከዛ የሚመጣ መኪና የለም። ከስምንት ሰዓት ተኩል ዘጠኝ ሰዓት ጀምሮ በቃ መንገዱ እንደተዘጋ ነው እስካሁን ድረስ ማለት ነው። ትናንትና ዘጠኝ ሰዓት ጀምሮ ዝግ ነው መንገዱ። አሁን ምግብ እና መኝታ እንዴት እያደረጋችሁ ነው? ሰው ባለው ኪሽ ውስጥ ባለው አየር ነው እየተንቀሳቀሰ ያለው ያንን ማድረግ የማይችልም ደግሞ እዛው መኪናቸው አካባቢ ብርድ ልብስ የያዘን ብርድ ልብሱን ያወጣል ሰሌን የያዘን ሰሌን እያነጠፈ ምናምን እየጠቀም እየጠቀመ እስካሁን ድረስ ወደ ስት ሄዱ ነበር እናንተ? እኛ ወደ አዲስ አበባ ተጓዦች ነበር። እንደ አጋጣሚ ደግሞ ማታ የሚወጣ መኪና ነበር፣ የቤተሰብ መኪና። ለሰርግ ነበር የምንሄደው ወደ አዲስ አበባ። እሑድ ሰርግ አለብን እና ለዛም ሰርግ እንግዲያው መድረስ አንችልም በዚህ ሁኔታ የሚቀጥል ከሆነ እና ደግሞ በጣም ብዙ ተማሪዎችም አሉ፣ ወደ ቤተሰብ ጋር የሚሄዱ ነጋዴዎች አሉ ህጻናቶች፣ አዛውንቶች አሉ። ስንት ይሆናል? መኪና እዛ ላይ በጣም ረጅም ሰልፍ ነው ያለው የመኪናው ሰልፍ። ከሶስት ወር በፊት በአቢሊ አካባቢ በኦሮሞና ሶማሌ ብሔሮች መካከል በተፈጠረ ግጭት ከሁለቱም ወገን በርካቶች መፈናቀላቸው የሚታወስ ነው። ሆኖም በኦሮሚያ በኩል ያሉ ተፈናቃዮች የአቶ ለማ መገርሳ አስተዳደር ችላ ብለናል፣ ወደ ቀድሞ ቀያችን እንመለስ የሚል ጥያቄ እንዳላቸው ነው የምስራቅ አረርጌ ዞን ፖሊስ መምሪያ ኃላፊ ኮማንደር አወል ሱልጣን ለቪኦኤ የተናገሩት ቅሬታቸው እንዲሰማላቸው መንገድ መዝጋት እንዳማራጭ ከወሰዱት ተፈናቃዮች ጋር እየተነጋገር ነው ብለዋል ኮማንደሩ። ባብሌ ከስድስት ቀበሌ ላይ ወደ አስር ሺ ሁለት መቶ ሰባ አባወራ ተፈናቅሏል። ይሄ የተፈናቀለው ህዝብ እዛው ባብሌ ከተማ ውስጥ ይኖር ነበር። እስካሁን ድረስ መፍትሄ መንግስት እንዲሰጠው ብዙን ጊዜ ተመላልሶ ጠይቆ ነበረ። ያ መፍትሄ አልተደረገለትም። ቢስ ብለው መፈናቀል ብቻ ሳይሆን እዛ ያለው ቤት እና ንብረታቸው ሁሉ ተወድሟል። ከዚህ የተነሳ መከላከያ ነበር እዚህ፣ እዛም በድንበር ላይ ነበር መከላከያ። እልባት አልሰጠንም፣ ህግም ማስከበር አልቻለም። ከቀያችን ተፈናቅለን ደግሞ እዚህ ውጪን ያለ ነው። ስለዚህ መንግስት እልባት ይስጠን ከማለት የተነሳ ነው ትናንት ማታ አስፋልት መንገዱን የዘጉት። አሁንም ከሽማግሌዎች ጋር ያንን ውይይት ላይ ነው። በአስቸኳይ ወደ ቀያቸው እንዲመለሱ አንደኛ መከላከያ ኃላፊነቱን እንደወሰደው መወጣት አለበት። ይሄ ግዴታ ነው። የህዝብ ተቃውሞ ትክክል ነው፣ አግባብነት አለው። ስለዚህ አሁን እኛ ወደ ቀያችን መልሱን ነው ሸራ ውስጥም የሚንቀመጣለን መልሱን ነው። መከላከያ ወደዛ ወደ ድንበሩ ጠጋ ብለው የህዝቡ ወደ ቀ እንዲመለስ ሽማግሌዎች ጋር እየተስማማ ነው ይሄንን ቃል መንገዱን ይከፍታለን ባዮች ናቸው ህዝቦች። በምስራቅ ኢትዮጵያ መንገዶቹ በመዝጋት መንግስት ላይ ጫና የመፍጠር አካሄድ እየተደጋገመ ነው። እያገባደድን ባለ ነው የጥር ወር በአፋር ክልል በሶማሌ ክልልና አሁን ደግሞ በኦሮሚያ ክልል መንገዶች ተዘግተዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮነ ከድሬዳዋ አመሰግናለሁ። አዲስ ለዘገባው ወደ ተከታዩ የመጽሔት ርዕስ እናልፋለን። ሀገራቸው ከኤርትራ ጋር የምትዋሰንበትን ድንበር እንደገና እንደሚከፍቱ የሱዳኑ ፕሬዚደንት ኦማር ሐሰን አልበሽር ትናንት አስታውቀዋል። ድንበሩ በፖለቲካ ግጭት ምክንያት ወደ አንድ ዓመት ለሚጠጋ ጊዜ ተዘግቶ ቆይቷል። ፕሬዚደንት አልበሽር አክለውም ሀገራቸው ውስጥ ላለፉት ስድስት ሳምንታት የዘለቀው የተቃውሞ እንቅስቃሴ ከፍተኛ ጫና እንዳሳደረባቸውም ገልጸዋል። ሪፖርተራችን ኤድዋርድ የራንያን ከካይሮ ያጠናቀረው ዘገባ አለ አዲሱ አበባ ያቀርበዋል ተቃዋሚዎች ትናንት ሐሙስ ሱዳን ዋና ከተማ ካርቱም ላይ ድምፃቸውን እያሰሙ ባሉበት ወቅት ነው ፕሬዚዳንቱ ካሳላ ውስጥ ዓመት ለሚጠጋ ጊዜ ዝግ የነበረው በኤርትራና በሱዳን መካከል ያለው ድንበር እንደሚከፈት ይፋ ያደረጉት። አታህያ ለኩል ዶሎ ጂዋር ወአዋን ምንም እንኳ ፖለቲካው በመካከላችን ክፍተት እንዲፈጠር ምክንያት ቢሆንም የኤርትራና የሱዳን ሕዝቦች ወንድማማቾች በመሆናቸው ድንበሩ ይከፈታል። እኔም ፕሬዚዳንቱንና የኤርትራን ሕዝብ እቀበላለሁ ነው ያሉት። ከወጣቱ ትውልድ ጋር ውይይት እንደሚጀመር የመንግሥት ኃላፊነት መሆኑን ለደጋፊዎቻቸው የተናገሩት የሱዳኑ ፕሬዝዳንት ወጣቶችን ማስተማርም ሌላው ተግባራችን ነው ብለዋል። ከእንግዲህ ምንም አይነት ለውጥ ተግባራዊ የሚሆነው በምርጫ ብቻ እንደሆነም አበክረው ተናግረዋል። ተይር ኩማ ተይር ረኢስ ማብቲን በልዋትሳፕ። የመንግሥት ወይም የፕሬዝዳንት ለውጥ በፌስቡክ አሊያም በድረ ገጽ ወይም በዋትሳፕ አይካሄድም። ከእንግዲህ ይህ የሚወሰነው በድምፅ መስጫ ሳጥን ብቻ ነው ነው ያሉት። የሱዳን የሰራተኞች አንድነት ማኅበር ሌላ ጸረ መንግሥት ተቃውሞና ሰላማዊ ሰልፍ እንደሚካሄድ ትናንት ሐሙስ ጥሪ በማስተላለፉ በበርካታ የአገሪቱ ክፍሎች ተካሂዷል። የማኅበሩ ቃል አቀባይ መሐመድ አስባት ለአልሁራ ቴሌቪዥን በሰጡት ቃል ፕሬዚዳንቱ ከወጣቶች ጋር ውይይት እንደሚካሄድ የገቡት ቃል ከልብ የመነጨ አይደለም ይላሉ። ፕሬዚዳንቱ እስረኞችን እፈታለሁ ከሕዝቡም ጋር ውይይት እጀምራለሁ ያሉት ለእኛ ሳይሆን እስረኞችን እንዲፈቱ ላስጠነቀቋቸው የውጭ መንግስታት ጠቀሜታና መደለያ ነው ነው ያሉት ቃልአቀባዩ አስባት። ሌላዋ በዚሁ የመንግስቱ ቃልአቀባይ ንግግር ላይ ለአልሁራ ቴሌቪዥን አስተያየት የሰጡት ከትናንት በስቲያ ረቡ ለአጭር ሰዓታት በደህንነት አባሎች ታስረው የነበሩት ተቃዋሚ መሪዋ ማርያም ሳዲቅ አልማህዲ ናቸው። የአሁኑ መንግስት የሰላም ጥሪ ቅንነት ስላልነበረው ቀደም ሲል ተሞክሮ የከሸፈ አከታትሎም ወጣቶች ወደ እስር ቤት የገብበት ሁኔታ ነው ያለው ነው ያሉት። ይህም አሉ ተቃዋሚ መሪዋ ውይይት ወይም የሰላም ድርድር የሚባለው አምባገነን መሪዎች ወይም መንግስታት ተአማኒ ለመምሰል ዘወትር የሚያሰሙት ቃል ነው ብለዋል። በሰላማዊ ተቃውሞ ሰልፉ በመሳተፋቸው ታስረው ከተፈቱ ወጣቶች ጋር የተገናኙት የሱዳኑ የደህንነት ድርጅት መሪ ጄኔራል ሳላ ጎሽ የውጭ ኃይሎች አገሪቱ ውስጥ ብጥብጥ ለመፍጠር እረፍት የላቸውም ይላሉ አማ እነዚህ የውጭ ኃይሎች ዐመፅ በመቀስቀስ ኢኮኖሚያችንን እንዲያሽቆለቁልና ሕዝቡም በችግር እንዲቀጣ የሚፈልጉ ናቸው። ይህን ደግሞ የደህንነት ክፍሉም ሆነ ወታደሩ በዝምታ የሚመለከተው አይሆንም ነው ያሉት። ግራ ክንፍ አቅራሪ ኃይሎች የመንግሥት ግልበጣ ማካሄድ ይፈልጋሉ በማለት ለአል አራቢያ ቴሌቪዥን የተናገሩት የደህንነት ሹሙ ጎሽ የተወሰኑ የሚሊሻ ወታደሮች ካርቱም ውስጥ ዐመፅ በማስነሳት ስልጣን ላይ ለመቆናጠጥ አሰፍስፈው እየተጠባበቁ ናቸውም ብለዋል። ከመጨረሻው የመጽሔት ርዕስ ላይ ደርሰናል። የተከበራቸው አድማጮች፣ የሶማሊያው ጽንፈኛ የሁከት ቡድን አልሻባብ ባሪ በሚባል የሀገሪቱ ሰሜን ምስራቅ ተራራማ ክፍል ውስጥ በሚንቀሳቀሱ የእስላማዊ መንግሥት ቡድን ደጋፊ በሆኑ አማጽያን ላይ የሚያካሂደውን ጥቃት እያጠናከረ መሆኑ ተገልጿል። የሶማልኛ ዝግጅት ክፍል ባልደረባችን ሃሩን ማሩፍ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች። አልሸባብ ባለፈው ሳምንት ሁለት እስላማዊ መንግሥት ነኝ የሚለው ቡድን ደጋፊዎች ቦታዎችን እንደያዘ የስለላና የጸጥታ ባለሥልጣኖች ገልጸዋል። አንደኛው ኤልሚራል፣ ሁለተኛው ደግሞ ሸባብ እንደሚባል ታውቋል። እስላማዊ መንግስት ነኝ የሚለው ቡድን ደጋፊዎቹ በአሁኑ ወቅት ወደ ደጋማ ቦታዎች አፈግፍገዋል። ነገር ግን ውጊያው አላበቃም ይላሉ ባለሙያዎች። አብዲ ሐሰን ሑሴን የተባሉ የቀድሞ የፑንትላንድ የስለላ ኃላፊ የዳዕሽ ወይም እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ሰፈር የሆኑትን ተራራዎች ለመቆጣጠር እየተዋጉ መሆናቸውን ገልጸዋል። ሁለቱም ቡድኖች የሚዋጉት ግዛትን ለመቆጣጠር ብቻ ሳይሆን ከሶማሊ ነጋዴዎች ገንዘብ ለመዝረፍም ጭምር ነው። አልሸባብ በግብር መልክና በዝርፊያ ከሶማሊ ነጋዴዎች ገንዘብ ሲሰበስብ ኖሯል። ሆኖም ዳዕሽም ካለፈው ዓመት አንስቶ ይህን ዘዴ በመጠቀም ፑንትላንድና ሞቅዲሾ ካሉት ነጋዴዎች አስገድዶ ገንዘብ መውሰድ ጀመረ። እምቢ ያሉትን ደግሞ መግደሉን ያዘ። ቢያንስ ግማሽ ደርዘን ሰዎች እንደተገደሉ ተገልጿል። አልሸባብ ታዲያ ይህን እንደ አደጋ በማየት ዳሽን ለማጥፋት ወሰነ። የሶማሊያ ፕሬዚደንት መሐመድ አብዱላሂ ፎርማጆ የብሔራዊ ፀጥታ አማካሪ የነበሩት ሑሴን ሼኽ ዓሊ ሁለቱም ጽንፈኛ ቡድኖች ለሶማሊያ ጸጥታ አደገኞች ናቸው ይላሉ። በሌላ በኩል ደግሞ የዩናይትድ ስቴትስ ወታደራዊ ኃይል በያዝነው ዓመት በአልሸባብ አማጽያን ላይ ለዘጠነኛ ጊዜ የአየር ድብደባ ማካሄዱን ገልጿል። የአፍሪቃ ኮማንድ ወይም እዝ በገለጸው መሠረት የዩናይትድ ስቴትስ ወታደራዊ ኃይል ባለፈው ረቡዕ በሄራን ክልል በሚገኘው ሸበሌ መንደር ላይ ባካሄደው ድብደባ 24 የአልሸባብ ተዋጊዎች ተገድለዋል። የአየር ድብደባው እንደ አውሮፓ አቆጣጠር ባለፈው ታህሳስ 19 ቀን በአልሸባብ ላይ የተካሄደውን ያካትታል። አማጽያኑ በአንድ ትልቅ የጭነት መኪና ላይ ሆነው አንድ የሶማሊያ ወታደራዊ ሰፈርን አጥቅተው ሲመለሱ ነበር ድብደባ የተካሄደባቸው። በጥቃቱ ታዲያ 52 አማጽያን ተገድለዋል። የአፍሪቃ እዝ ባለፈው ዓመት ሶማሊያ ውስጥ 47 የአየር ድብደባዎች ማካሄዱን ገልጿል። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ክቡራትና ክቡራን አድማጮች አብራችሁን ቆዩ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ33 ደቂቃ ሆኗል። ውይይት በምጣኔ ሀብት ጉዳዮች ላይ ይዘናል። በኢትዮጵያ የፌዴራልና የክልሎችን ኢኮኖሚያዊ ግንኙነት ወይም ትስስር፣ የክልሎች ሥልጣንና የማዕከላዊ መንግሥት ሚና አስመልክቶ ከሁለት ባለሙያዎች ጋር የተካሄደ ውይይት ነው። ዶክተር ሰይድ ሐሰን በዚህ በዩናይትድ ስቴትስ በሚገኘው ሙሬ ስቴት ዩኒቨርሲቲ የኢኮኖሚ ፕሮፌሰር ሲሆኑ አቶ ሼክስፒር ፈይሳ በሲያትል ዋሽንግተን የሕግ ባለሙያ ናቸው። አወያዮች አዲሱ አበበና አሉላ ከበደ ናቸው። የምሽቱ የመጀመሪያ ክፍል ውይይታቸው ክልሎች እንዴት ነው ለፌዴራል መንግሥት የሚሰበሰበውን ቀረጥ ፈሰስ የሚያደርጉት? ለክልሎች የሚደረገው የበጀት ድልድልስ መሠረቱ ምንድን ነው? ለሚለው የአዲሱ አበበ ቀዳሚ ጥያቄ ዶክተር ሰይድ በሚሰጡት ማብራሪያ ይጀምራል። የኢኮኖሚ ትስስሩ ያው በድሮ የሶሻሊስት ኢኮኖሚ ኮማንድ በእዝ ኢኮኖሚ ነው የሚመራው። መንግስት የሚመራው ኢኮኖሚ አመራር ነው፣ ዴቨሎመንታል እስከ ይሉታል። በአጠቃላይ የኢትዮጵያ ኢኮኖሚ ያለው የፖለቲካ ፓርቲ እጅ በሆኑ ድርጅቶች ነው። ትንደን ቤተሰርትን እንደን ዲንሽ ያሉትን መጥቀስ ይቻላል። ሌላው ደግሞ አብዛኛው መንግስት የሚቆጣጠራቸው ድርጅቶች አሉ። ሌላው ደግሞ የሻህ አላሙዲ ድርጅት ሚድሮክ የሚባለው በእነሱ ነው። በአጠቃላይ በኢትዮጵያ ኢኮኖሚ የሚንቀሳቀሰው። ዶክተር ሰይድ የቀደመው አሰራር ምን እንደሚመስል አንዳንዴም ከፍተኛ እድገት አሳየ በሚባልበት ጊዜ እንኳን የሚያወዛግቡ ጥያቄዎች የሚነሱበትን የኢኮኖሚ አደረጃጀት ይበልጡን ይዞታ በመንግስትና ከፓርቲዎች ጋር ተጓዳኝነት ባላቸው ተቋማት የተያዘ ኢኮኖሚ መሆኑን የገለጹት አሁን አዲስ አቅጣጫ ምናልባትም በዲሞክራሲያዊ አሰራር ኢትዮጵያ የምትራመድበትን ለመቀየስ የሚጥር አስተዳደር መሰረት እየያዘ ባለበት እንዴት ነው ሽግግሩ የሚመስለው? ሽግግሩ ላይስ ያን አዝሎ እንደመጣ ነው አሁንም ያለው በዛ መንገድ ነው የሚቀጥለው? ምንስ አዳጋች ሁኔታዎችን ይደቅናል? በቅርቡ በሪፖርተር ጋዜጣ እንዳየሁት የኢትዮጵያ መንግስት አሁን አዲስ የኢኮኖሚ ፍኖተ ካርታ ዘጋጅቶ ከሁለት ወር በፊት ጀምሮ በዛ ላይ ተግባራዊ እያደርጎች የሚኒስትሮች ምክር ቤት አስደኮት በዛ ላይ እየተገፋ ነው ይባላል። የአፍኖቶ ካርታ ምን እንደሚመስሉ በጣም አስቸጋሪ ነው ለማየት፣ በጣም ግልጽ አይደለም ለሕብረተሰብም ያካፈሉት ነገር የለም እና በአጠቃላይ ሳይሆን ግን የኢትዮጵያ ኢኮኖሚ እና ፖለቲካ አሁንም በኢህአዴግ በዛው በፓርቲው እጅ ያለና በዛ የሚካሄድ ነው። እና ያ እስከሆነ ድረስ አስቸጋሪ ሁኔታ። ኢትዮጵያ ህዝብ ለውጥ ይፈልጋል፣ ግን በስልጣን ላይ ያሉት ሰዎች ቢሆን አጠቃላይ የኢኮኖሚ አካሄዱ በኢህአዴግ የሚመራ ነው። የኢህአዴግ ካድሬዎችን መመሪዎችን የሚያካሄዱት ነው። ስለዚህ ችግር አለ። የኢትዮጵያ ህዝብ ለውጥ ይፈልጋል። መንግስትን ከላይ ያሉት የነ ዶክተር አብይ መንግስትም እንደዚሁ በአዲስ መልክ አዋቅሮ መሄድ ይፈልጋል፣ ግን ችግሮች አሉት። ምክንያቱም ህጉ አይፈቅድላቸውም እና በአጠቃላይ ሰብ ስመለከተው፣ በአንድ በኩል መንግስቱ ለውጥ አድርጎ መሄድ ይፈልጋል፣ በዛ በኩል ደግሞ ህጉ የሚያግዳቸው ይመስለኛል። ስለዚህ የህገ መንግስት ቀውስ ስንበለው ጥሩ ነጥብ ነው። አሉላም ጠቆ የሚያረከው በሁለቱ በክልል እና በፌዴራሉ መንግስት መካከል ያለው ህገ መንግስታዊ ትስስር ወይም ግንኙነት ምን ይመስላል የሚለውን አቶ ሸክስፒር ይሄዱበታል። መልካም አው። የኢትዮጵያ ህገ መንግስት እንግዲህ የኢትዮጵያ ትልቁ ህግ ነው። የኢትዮጵያ ህገ መንግስት ነው የክልሎችና የፌዴራል መንግስቱን ትስስር ግንኙነት ሁሉ የሚወስነው ነው፣ ገደቡንም የሚያስቀምጠው የኢትዮጵያ ያለው አሁንም የነበረው ያው ህገ መንግስቱ ነው። በህገ መንግስቱ መሰረት ክልሎችም የራሳቸው ስልጣን አላቸው፣ ፌዴራል መንግስቱም ደግሞ የራሱ የተገደበ ስልጣን አለው። ሁለቱ የሚገናኙበትም አለ። ሁለቱ ደግሞ የየራሳቸው የተወሰነና ልዩ የሆኑ ስልጣኖች አላቸው። ከነዚህ ስልጣኖች መካከል የፌዴራል መንግስቱ ለምሳሌ የፖሊስ የደህንነቱን፣ የመከላከያ ኃይሉን ያዋቅራል፣ ይቆጣጠራል፣ ይመራል። የገንዘብን ልውውጦች ገንዘብ ምን መምሰል እንዳለበት ባንኮችን እና የትራንስፖርት የፖስታ፣ የቴሌኮሙኒኬሽን በክልሎች መካከል ያሉትን መንገዶች፣ ሌላም ደግሞ ለፌዴራል መንግስቱ የሚገባውን ቀረጦች ከክልሎችም ሆነ የማግኘት ስለ ጦር መሳሪያ አያያዝ የመሳሰሉትን ነገሮች እንግዲህ ይሄ ለፌዴራል መንግስቱ የተወሰኑ ናቸው። ለክልሎች ደግሞ ክልሎችም ደግሞ በራሳቸው ክልል ህገ መንግስቱ ለፌዴራል መንግስቱ ከሰጥ ው ከዚህ ስልጣን በተቀረ ሌለኛው ስልጣን ሁሉ ለክልሎች ተትቷል፣ ይላል። እንደዛ ነው። ይሄ የህገ መንግስት የሚለው ይሄ የህገ መንግስት መጋጨት ወይም ደግሞ የህገ መንግስት ቀውስ ካለም ድሮም የነበረ ነው። አሁን ከለውጡ ጋር ተያይዞ የመጣ አይመስለኝም። ብዙ ነገሮች ህገ መንግስቱን ተከትለው አይሄዱም ነበር ድሮም። አሁንም ካለ ያው ነው የቀጠለው። ብዙ ነገሮች አልተለወጡም። እነሱም ደግሞ ያልተለወጡበት ብዙ ምክንያቶች መስጠት ቢቻልም አሁን ትንሽ እንግዲህ አሁን ዘጠነኛ ወር የያዝን ይመስለኛል። ለውጡ ከመጣ እነዚህን የመንግስት መዋቅሮች የመንግስትን ትልቁን ማሽን ወደ አንድ አቅጣጫ ለማዞር ህገ መንግስቱ ላይ እንኳን እንደ ተጻፈው ለማስፈጸም ጊዜ ይፈጃል። መዋቅሮቹ መለወጥ አለባቸው። ብዙ ነገሮችን መስተካከል አለባቸው። ሙከራ እያደረጉ ይመስለኛል። እንግዲህ የኢትዮጵያ ህገ መንግስት የሚለው እንደዚህ አይነት ግጭቶች ወይም ደግሞ የህገ መንግስቱ ያለመግባባት ከተፈጠረ የህገ መንግስቱን አፈጻጸምና አተረጓጎም ላይ የፌዴሬሽኑ የክልል ምክር ቤት የሚባለው እነሱ ጋር ይኬዳል። ያ አካል አለ። ይሄ የፌዴሬሽኑ ምክር ቤት ህገ መንግስቱን እንዲተረጉም ወይም ህገ መንግስት ቀውስ አለ፣ የህገ መንግስት አለመግባባት አለ ህጉ ላይ ብሎ እስካሁን የቀረበ አካል በግልጽ ሄዶ የለም። መንግስትም ሆነ ክልሎችም እስካሁን ሄደው ይህንን ነገር ያነሱበትን ሁኔታ እስካሁን ያየሁ አይመስለኝ። ቀውሱ የሚታይ ከሆነ ለእኔ ድሮም የነበረ ብዙ ቀውሶች ስላሉት ህገ መንግስቱ ከህገ መንግስቱ ውጪ ብዙ ስራዎች ስለሚሰሩ ብዙም አዲስ አይደለም። ግን አሁን የሚታየው አንድ ክልል ለምሳሌ የትግራይ ክልል ብዙ ጊዜ መግለጫዎች ያወጣሉ፣ ከፌዴራል መንግስቱ የተቃረነ በሚመስል መንገድ ፌዴራል መንግስቱ የሚያወጣቸውን ህጎች ወይም የህዝብ ምክር ቤቶች የሚያወጧቸውን ህጎች፣ ውሳኔዎች የሚቃረን በሚመስል ሁኔታ ብዙ ጊዜ መግለጫዎችን ያወጣሉ። ባለስልጣኖቻቸው እየወጡ ህገ መንግስቱን የጣሰ ነው ብለው ሲናገሩ ሰማቸው አለው። ነገር ግን በትክክለኛው መንገድ ህገ መንግስቱ ባስቀመጠው መንገድ ሄደው በዛ መንገድ ተጠቅመው ይሄንን ነገር ወደ ፊት ለፊት ሲያመጡት ደግሞ እስካሁን እንግዲህ አላየንም። የሚታይ ነው እንደ ንትርክ፣ እንደ ጭቅጭቅ፣ ወይም አንድ ክልል ፌዴራል መንግስትን ይሄ ትክክል አይደለም፣ ህገ መንግስቱ ተጥሷል፣ በህገ መንግስቱ እየተኬደ አይደለም የሚል ብዙ አይነት ንትርኮች እንሰማለን። ነገር ግን መንገዱን ተከትሎ እስካሁን የቀረበ ግልጽ የሆነ ነገር የለም ለማለት ነው። በአንድ በኩል ከዶተሸሸቅ ብጋር ለምስማማው ቃውሱ ወዶ ማለ የሚባለው ምንድን ነው? የኢትዮጵያ ህግ መጀመሪያ ሲመሰረት በፈረንጆቹ ዘጠና አምስት የኢትዮጵያ ህዝብ ያማከራል አልነበረ የተወሰኑ ሊቃኖች በፈለጉት ያደረጉት ስለሆነ ከዛ ጀምሮ ነው ክራይሲስ የሆነ ስለዚህ የነበረ ነው የሚለው በዚህ በኩል ይታየኛል። ሌላ በኩል ደግሞ የኢትዮጵያ ህዝብ አሁን የሚያየው ኢትዮጵያ ህዝብ አሁን ያንን ህግ የእኔም ህግ አይደለም ብሏል። አንደኛ ሸክስ እንዲያሉትም ህጉ ሲጣስ ቆይቼዋል። ስለዚህ ህጉ ሲጡስ የቆዩ ሰዎች አሁን ቢቃወሙ ተገቢ አይደለም፣ እነዚህ ማስ የላቸውም የሚባለ ነው። የትግራይ ልሂቃኖች ወይ ትግራይን የሚያስተዋዘ ሀይሎች ማለት ነው አሁን ይሄ አዲስ የሚያደርገው የኢትዮጵያ ህዝብ በአዲስ መልክ አድርጎ ያንን ህግ እንደገና ተጥሶ እንደገና ተሰርቶ መሄድ ይፈልጋል። የዶክተር አብይም በዛ መልክ መሄድ ይፈልጋል። ችግሩ እንግዲህ የኢትዮጵያ ህዝብ ከስር ያለው ህብረተሰቡ በአዲስ መልኩ ለውጡ ለማካሄድ ይፈልጋል። ከላይም እንግዲህ ነለማ በዛ መልክ ይሄዳል። በሌላ በኩል ደግሞ አንደኛ የፌደራል ስትራክቸሩ አለ፣ ሁለተኛ ደግሞ ጠቅላላ ፖለቲካውም ሁሉ ነገር የሚካሄደው በኢህአዴግ ነው በኢህአዴግ ካድሬ ነው። ኢህአዴግ ካድሬ ደግሞ ለውጥ አያመጣም። ለውጡን እዛ አገር ዝጅ የተመለስኩን ያየሁትም ይሄ ነው። ከታች ህብረተሰቡ ለውጡ ማምጣት ይፈልጋል። ከላይ ደግሞ ዶክተር አብይ ቡድን እንደዚሁ ለውጥ ማምጣት ይፈልጋል። በመካከል ግን ጠቅላላ ቢሮክራሲው የተያያዘው ሀይል መለወጥ አልፈልግም፣ ማምጣትም አይችልም። እዛ ችግሩ እሱ ላይ ነው። አዲስ የሚያደርገው እንደገና ለማጥበቅ የምፈልገው ህጉ ሲመሰረት የፌደራል መንግስት የሚባለው አንደኛ ህብረተሰቡን አላሳተፈም። ስለዚህ ህብረተሰቡ የኔ ህግ አይደለም ነው የሚለው አልነበረም ነው የሚለው። አድማጮች ውይይቱ ተጀመረ እንጂ አልተቋጨም። በኢትዮጵያ የፌዴራልና የክልሎችን ኢኮኖሚያዊ ትስስር እንዲሁም ስልጣን አስመልክቶ ከኢኮኖሚ ባለሙያው ከዶክተር ሰይድ ሐሰን እና ከህግ ባለሙያው አቶ ሼክስፒር ፈይሳ ጋር የጀመርነው ውይይት በነገው ምሽት ሰፋ ብሎ ይቀርባል። ለአሁኑ ግን እንግዶቻችንን ዶክተር ሰይድንና አቶ ሼክስፒርን ለጊዜያቸው እናመሰግናለን እግዜር አፍሪካ በጋዜጦች ተከታዩ ዝግጅት ነው። አዘጋጅና አቅራቢ አዳነች ፍስሐዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የተዛባው የኢትዮጵያ ኢኮኖሚ መስተካከል እንዳለበት ጠቅላይ ሚኒስትር አብይ አስገነዘቡ። ኢትዮጵያ ውስጥ በተከሰተው ሰብዓዊ ቀውስ ምክንያት ከ3 ሚሊዮን በላይ የሚሆኑ ሰዎች እንደተፈናቀሉ ተገለጸ። የኢትዮጵያ አየር መንገድ ስኬትና ጉድለት፣ 60 ከመቶ የአረቢካ ቡና የመጥፋት አደጋ እንደተደቀነበት ታወቀ፣ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት በዘገበው መሰረት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ምክር ቤት ባደረጉት ንግግር የኢትዮጵያ ኢኮኖሚ የሀገሪቱ ግዙፍ መሰረተ ልማቶችንና የልማት ፕሮግራሞችን ለማራመድ የተበደርነውን ዕዳ ለመክፈል የሚያስችለን ያህል ገቢ እያስገኘ አይደለም ብለዋል። በሀገሪቱ የፖለቲካ መነሳሳት ከተከሰተበት ጊዜ አንስቶ ከፍተኛ የማክሮ ኢኮኖሚ አለመመጣጠን ታይቷል። ይህን ሁኔታ ካላስተካከልን በስተቀር የሀገራችን ኢኮኖሚ በቀጣዮቹ ዓመታት አደጋ ይገጥመዋል ሲሉ ጠቅላይ ሚኒስትሩ ማስገንዘባቸውን ብሉምበርግ የዜና አገልግሎት ጠቁሟል። ኢትዮጵያ የመንገዶች ግንባታን ለመሳሰሉት ብዙ ወጪን ለሚጠይቁት ውጥኖች የምታወጣውን ገንዘብ መቀነሷ ከዓለም በፈጣን እድገት ከሚራመዱት ኢኮኖሚዎች አንዱ የሆነው የሀገሪቱ ኢኮኖሚ ስፋት እንዲያዘግም አድርጓል። በዛ ምክንያትም የገንዘብ ግሽበት ቀንሷል ማለታቸውን ብሉምበርግ የዜና አገልግሎት ጠቅሷል። ዩሮኒውስ ላይ የወጣ ዘገባ ደግሞ ኢትዮጵያ ውስጥ ሶስት ሚሊዮን የሚሆኑ በአገር ውስጥ ከመኖሪያቸው የተፈናቀሉ ሰዎች መኖራቸውን ገልጾ ኢትዮጵያ ከዓለም እጅግ የከፋ ብዙም ያልተወራለት ሰብዓዊ ቀውስ ገጥሟታል ይላል። የስደተኞችና የተፈናቃዮች ጉዳይ በመጪው ወር አዲስ አበባ በሚደረገው የአፍሪካ ሕብረት ጉባኤ ላይ ቀዳሚ አጀንዳ ሆኖ እንደሚቀርብ ዘገባው ጠቅሷል። ኢትዮጵያ ውስጥ ተፈናቃዮች ከሚጠለሉባቸው ትልልቅ ሰፈሮች አንዱ ቆሎጂ ነው። አብዛኞቹ በሰፈሩ ያሉት ተፈናቃዮች ከግጭት የሸሹ ሶማሌዎችና ኦሮሞዎች ናቸው። 80 ሺህ የሚሆኑ ተፈናቃዮች ቆሎጂ ውስጥ ተጠለዋል። ዓለም አቀፍ የፍልሰት ድርጅት በአውሮፓ ህብረት ሰብአዊ ረድኤት የመጸዳጃ ቦታዎችንና የሰውነት መታጠቢያ ቦታዎችን ሰርቷል። አሁን ደግሞ የንጽህና አጠባበቅ ትምህርት እየሰጠ ነው ሲል ዘገባው ገልጿል። በአጠቃላይ ኢትዮጵያ ውስጥ ከመኖሪያቸው የተፈናቀሉ ሰዎች የሚጠለሉባቸው 600 ቦታዎች እንዳሉም አውስቷል። በየዕለቱ አዲስ ቤተሰቦች ወደ መጠለያዎቹ ቦታዎች እንደሚሄዱ፣ ብዙዎች ግን ከአንድ ዓመት በላይ ለሆነ ጊዜ እዛው እንዳሉ ዘገባው ጠቅሷል። ሜይል ኤን ጋርዲያን የተባለው በደቡብ አፍሪቃ የሚወጣ ሳምንታዊ ጋዜጣ በበኩሉ የኢትዮጵያ አየር መንገድ ያገኘውን ስኬት አድንቆ ጉድለት ያለውንም አክሏል። የኢትዮጵያ አየር መንገድ በበረራ መጠን፣ በተሳፋሪዎች ብዛት፣ በገቢና በትርፍ ከአህጉሪቱ ትልቁ አየር መንገድ ነው። ይህም የሚያስገርም ስኬት ነው ካለ በኋላ ዋናዎቹ ተወዳዳሪዎቿ የደቡብ አፍሪቃና የኬንያ አየር መንገዶች ግን ወደኋላ ቀርተዋል ይላል። የኢትዮጵያ አየር መንገድ እጅግ ፈጣን በሆነ መንገድ በማደጉ ዋናው የአየር መንገዱ ማዕከል የሆነው ቦሌ አይሮፕላን ማረፊያ ከፈጣን እድገቱ ጋር ሊመጣጠን አልቻለም ይላል። ቦሊ አይሮፕላን ማረፊያ ከ14 ዓመታት በፊት የተሰራው በዓመት 55 ሚሊዮን መንገደኞችን እንዲያስተናግድ ሲሆን በአሁኑ ወቅት ውስን በሆነው አይሮፕላን ማረፊያው መሳለጫ ላይ ጫና በሚያሳድር መልኩ ከ10 ሚሊዮን ተሳፋሪዎች በላይ በየዓመቱ በተፋፈገው የጸጥታ ፍተሻ ሰልፍ ሲተሙ እንደሚታዩ ዘገባው ያወሳል። ዋጋቸው ውድ በሆኑት ምግብ ቤቶች ብዙ ሰራተኞች አይታዩም። በጭነት ኮንቴይነር ያለው ሰልፍም አይጣል ነው ካለ በኋላ ዘገባው አንድ የሚያረካ ነገር ቢኖር አገር በቀል የሆነው አዲስ የተፈላ ምርጥ ቡና የሚቀርብ መሆኑ ነው ይላል ሜይል ኤን ጋርዳን ላይ የወጣው ጽሁፍ። ይህም ሲባል ቦሌ አይሮፕላን ማረፊያ ጥሩ አይደለም ማለት ሳይሆን ይህን ያክል ብዛት ያለውን ተሳፋሪ ለማስተናገድ የተገነባ አይደለም። የኢትዮጵያ አየር መንገድ ራሱ ይህን እንደሚገነዘብ ጽሁፉ ሲያስረዳ በደቡባዊ አፍሪቃ ኢትዮጵያ ክልላዊ አስተዳዳሪ አቶ አቤል አለሙ የአገልግሎቱ ደረጃና ያሉት መሳለጫዎች ለተሳፋሪዎቻችን ለማቅረብ በምንፈልገው ደረጃ የተሟሉ አይደሉም ማለታቸውን ጠቅሷል። ይሁንና በያዝነው ዓመት 22 ሚሊዮን ተሳፋሪዎችን ሊያስተናግድ የሚችል ሰፊ የተሳፋሪዎች ተርሚናል መከፈቱ ችግሩን ይቀርፋል ተብሎ እንደሚጠበቅ ጽሑፉ ገልጿል። የኢትዮጵያ አየር መንገድ ቢሾፍቱ ላይ በዓመት ሰማንያ ሚሊዮን ተሳፋሪዎችን ለማስተናገድ የሚችል አዲስ አየር መንገድ የመገንባት እቅድ እንዳለው ሳምንታዊው ጋዜጣ ሳያወሳ አላለፈም። አዲሱን ሰፊ ተርሚናል የገነባው የቻይና ኮሚኒኬሽንስ የግንባታ ኩባንያ ሲሆን ለግንባታው የወጣው 363 ሚሊዮን ዶላር ብድር የተገኘው ከቻይና ኤግዚም ባንክ ነው። ከቦሌ አይሮፕላን ማረፊያ ጋር የተያያዘውን ስካይላይት የተባለውን አዲስ ሆቴልን የገነባው የህንፃው ኩባንያ መሆኑን ሜይል ኤን ጋርዲያን ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። በጋርዲያን ጋዜጣ በበኩሉ ከዱር ቡና 60 ከመቶው የመጥፋት አደጋ እንደተደቀነበት ይገልጻል። ይህም እጅግ ተወዳጅ የሆነው አረቢካ ቡናን እንደሚያካትት ተማራማሪዎች ጠቁመዋል። አብዛኞቹ የቡና አይነቶች የሚገኙት በአፍሪቃ ደኖችና በማዳጋስካር መሆኑን በአየር ንብረት ለውጥና የተፈጥሮ ብዝሃ ህይወት መመናመን እንዲሁም በተባይና በበሽታ ምክንያት አደጋ ላይ መውደቃቸውን የጋርዲያን ጋዜጣ ድረገጽ አውስቷል። የተተከሉት የቡና አይነቶች እያበቡና በዓለም ደረጃ ከፍተኛ ትርፍ የሚያስገኙ ቢሆንም ውሎ አድሮ በአየር ንብረት ለውጥ መጎዳታቸው እንደማይቀር የጋርዲያን ጋዜጣ ዘገባ አስገንዝቧል። እንደ አውሮፓ አቆጣጠር እስከ 2080 ዓ.ም ባለው ጊዜ ውስጥ በ61 ዓመታት ውስጥ ማለት ነው። አረቢካ ቡና የሚበቅልባቸው የኢትዮጵያ ቦታዎች በ85 ከመቶ ሊቀንሱ ይችላሉ። በመቶ ዓመቱ ማብቂያ ላይ በኢትዮጵያ ቡና የሚመረትባቸው ቦታዎች እስከ 60 ከመቶ የሚሆኑት ዘላቂነት እንደማይኖራቸው የሳይንስ ምሁራን መናገራቸውን ዘገባው ጠቅሷል። ኢትዮጵያ ከአፍሪቃ ዋናዋ ቡና ላኪ ሀገር ናት። በዓመት በአንድ ቢሊዮን ዶላር የሚገመት የቡና ምርት ወደ ውጭ ትልካለች። ከሀገሪቱ 15 ሚሊዮን የሚሆኑ ሰዎች በቡና ማምረት ሥራ ተሰማርተዋል። የዱር አራቢካ ቡና ምንጭ በሆነችው ኢትዮጵያ ምርጥ የቡና ዘር ነው፣ ለንግድም ይመረታል። ስለሆነም አደጋ ቢገጥመው በሀገሪቱ ኢኮኖሚ ላይ ጉዳት ያደርሳል፣ ይላል ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሁፍ። የዱር ቡና እየከሰመ ከሄደ የአየር ለውጥን ሊቋቋም የሚችል ምናልባትም አንዳንድ ተባይንና በሽታን የመከላከል ብቃት ያለው የቡና አይነት ማምረት ላይ ወሳኝ ሚና ስለሚኖረው በዓለም ደረጃ የቡና ንግድም ሊጎዳ ይችላል። የሮያል ቦታኒክ ጋርደን የሳይንስ ምሁራን ጥናት ባለፈው ረቡዕ ሳይንስ አድቫንስ ና ግሎባል ቼንጅ ባዮሎጂ በተባሉት መጽሔቶች ወጥቷል። ለወደፊቱ የቡና ምርት እንዲቀጥል ከተፈለገ የዱር ቡና ልማት እንዲዳብር ማድረግ ወሳኝ እንደሚሆን ዘገባው አስገንዝቧል። የዱር ቡናንና የንግድ ቡና ምርትን ለማሻሻል የሚቻልበት ዘዴ እንዳለ ዘገባው ሲያወሳ ደን እንዳይመናመን መጠበቅንና ደኖች እንዲበራከቱ ማድረግ እንዲሁም በሽታና ተባይ የሚያጠቃቸው የቡና አይነቶች ላይ ጥናት ማድረግ እንደሚያስፈልግ ዘጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሁፍ አስገንዝቧል። ኢትዮጵያ ውስጥ የዱር አረቢካ ቡና የሚበቅልባቸው አካባቢዎችን ለመንከባከብ የታቀደው ውጥን እንዳለ ዘጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሁፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ይቆየን። አድማጮች፣ በመጨረሻም እሰጥ አገባ ጎልተው የሚታዩ የኢትዮጵያ የአስተዳደር ወሰንና የማንነት ጥያቄዎችና ውዝግቦች የዛሬው የእሰጥ አገባ ትኩረት ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በተለይ በአማራና በትግራይ ክልል በሚታዩ ሁኔታዎች ዙሪያ ሁለት የህግ ምሁራንን ለክርክር ጋብዟል። እንግዶቹ ራሳቸውን አስተዋውቀው ክርክሩ ይጀምራል። እሺ፣ አመሰግናለሁ። የማነ ካሳ እባላለሁ። በመቀሌ ዩኒቨርሲቲ የህግ ትምህርት ቤት የህገ መንግስትና ፌዴራል ሊዝም መምህር ነው። ረዳት ፕሮፌሰር በላይነህ አድማሱ ባላለሁም በባህር ዳር ዩኒቨርስቲ ህግ ትምህርት ቤት በረዳት ፕሮፌሰር ማዕረግ መምህር ነኝ። ሁለታችሁንም ለጊዜያቸው አመሰግናለሁ። የአስተዳደር ወሰንንና የማንነት ጉዳዮችን አስመልክቶ የሚነሱት ጥያቄዎች እና ውዝግቦች እየተበራከቱ ከመምጣታቸው ለግጭቶች እየዳረጉ አልፎ አልፎም ግጭቶቹ ያልተፈለገ ውጤት ያመጡበት ሁኔታ እናንተ እስከምታውቁት ድረስ በተለይ በሁለቱ ክልሎች ያለውን እናስቀድም። አቶ የማነ ከርሶ ልጀምረው እርስ እስከሚረ በሁለቱ ክልሎች መካከል የሚታየው የአስተዳደር ወሰንን የማንነት ጉዳዮችን አስመልክቶ የሚነሱት ችግሮች ምንድን ናቸው እርስዎ እስከ ገባዎት ድረስ በጣም ጥሩ እንግዲህ ችግሮቹን ያሉት አለመግባባቶች በሆኑ እንደዚህ ናቸው ምክንያታቸው ይሄ የሆነ ብሎ እንዲህ ባጭሩ ለመግለጽ ማስቸገር ይመስለኛል ምክንያቱም አንዳንዶቹ ችግሮች ሰዎች በሁለቱም በወገን ያሉ ሰዎች በተረዳቸው መልኩ ከመግለጽ ባለፈ ኦፊሻል በሆነ መልኩ የሁለቱም መንግስታት ሁለቱም ክልል የሚያስተዳድሩ መንግስታት ያለውን ችግር የሁለቱም ያለው አለመግባባት በግልጽ በሆኑ ያስቀምጡበት ሁኔታ ስለሌለ በጣም የሚያስቸግር ነው የሚሆነው። ስለዚህ እያንዳንዱን የሚመስለውን በተለያዩ መልኩ በተለያዩ ሚዲያ በተለያዩ ጊዜ ይገለጻሉ። ያው እሱን ተከትሎ ደግሞ ህብረተሰቡ በተለይ በኤሊቱ በማህበራዊ ሚዲያው ነው እሹ ወይም ደግሞ ጥያቄ እየጎላ ያለው በተለይ አሁን ከነሳ ከወሰና አስተዳደር ጋር በተያያዘ በሁለቱም ክልሎች በ በኩል ጥያቄ ሆኖ እስካሁን የቀረበበት ሁኔታ የለም። ከዚህ በፊት በነበረው ሁለቱም ክልሎች የሚያስተዳድሩ መንግስታት የተስማሙበት ሁኔታ ነበር። በአንድ ሳሳት ሁለት አመት ወይም እስከ ሶስት አመት ባለ ጊዜ ውስጥ በወልቃይት አካባቢ ያለው ማለት ነው። ከዛ ውጭ ኦፊሻል የሆነ የክልሎችን አለመግባባት እንዲህ ነው ብሎ ማስቀመጡ በጣም የሚያስቸግር ነው የሚሆነው። የወሰንና የአስተዳደር ኮሚሽን በተመለከተም ህጉን መሰረት በማድረግ የወጣውን ኮሚሽን ያቋቋመውን አዋጅ መሰረት በማድረግ በተለይ ከትግራይ ክልል ሰጡ ውሳኔዎች ሊኖሩ ይችላሉ። በአማራ ክልል ግን ያው መጀመሪያም ጥያቄው እንደ መንግስት ይዘመጥቷል ወይም ይዘመጥቶ ነበር ብዬ የለመናገር በጣም ያስቸግረኛል እና መግባባቱ ያው ግልጽ ነው መግባባት እንደሌለ ግን፣ ነጥቦችን አንድ፣ ሁለት፣ ሶስት ብሎ ለማስቀመጥ በጣም አስቸጋሪ ነው የ መልካም አስቸጋሪ ነው ነው የሚሉት አቶ የማነ ውዝግቦቹ ህጋዊ መሰረት አለና የለም ወይም ደግሞ ከዚህ ቀደም በነበሩ መንግስታት አልቀረቡም የሚለውንም እንመለከታለን። ይሄ የኮሚሽኑን አዋጅም ጭምር ግራና ቀኝ ያወዛገቡ ጉዳዮች መኖራቸው ይታወቃል። ነገር ግን በተጨባጭ የታዩትን ግጭቶች፣ የተፈጠሩባቸውን ጥያቄዎች፣ የቀረቡባቸውን ነው ገፋ አድርጌ እያነሳሁ ያለሁት። በየበኩላችሁ እንዲሁ እናቀርባለን። አቶ በላይነህ፣ ለእርስዎ ድልስ እርስዎስ፣ እንግዲህ በሁለቱ ክልሎች መካከል እየተነሳ ያለው የወሰን ጥያቄ ወይም ደግሞ የማንነትና የወሰን ጥያቄ መለሻው ምንድን ነው በእናንተ እይታ? በመሰረቱ ያው ሁላችንም እንደምናውቀው የፌዴራል ምስራት በሀገራችን እንግዲህ ሩብ ታ- በጊዜው በዚህ አመታት ውስጥ በክልሎች መካከል ያው የጎላ ገባች አልነበሩ። አሁን አሁን ግን ክልል መንግስታት መካከል ያን ያክል አደባባይ የወጣ ወይም ደግሞ የለየለት መፋጠጥ ያለበ አይመስልም። ህዝቦች ግን ያው በአማራ ወይም በአዋ ያው እንደምንሰላ በተለያየ ሚዲያ ምንም ሲስራ የፖለቲካ ሰዎች ባህንሆን ጥያቄዎች እያነሰነሱ ናቸው ወይም ደግሞ ጥያቄዎች ራሳቸው ይመስለኛል። በዚህ ኔ መሰረት ነው ብዬ የማስበው። ያው ህገ መንግስታችን ላይ ሁላችን እንደምታውቁት የሰልፍ ዴተርሚኔሽን ወይም ደግሞ የማንነት ጥያቄዎች የሚነሱበት መንገድ መቀመጡን ተከትሎ በተለይ በዚህ በወልቃየትና ጎንደር ማለት ነው በራያ በደወሎ አካባቢ የሚኖሩ ነዋሪዎች ማንነት አስታወቅልን የሚል ጥያቄ ተደራጅተው ማቅረብ ከጀምሮ ያው ዋና አደርግ ብሏል። የጥያቄያቸው መነሻ ዞሮ ዞሮ በቋንቋችን መናገር አልቻልም፣ የራሳችን በራሳችን ማስተዳደር አልቻልም የመሳሰሉ ጥያቄዎች ሆነው ነገሮቹ እየገፉ እየገፉ መጥተው አሁን ያው ህዝባዊ ቅርጽ እየያዙ መጥተዋል። ከአልፎም ተርፎም ደግሞ ከሁለቱ መንግስታት፣ በጊዜው ጥያቄውን ባለመመለስ የተነሳ አሁን ነገሩ ወደ ግጭት አልፎ አልፎ እያመራ የሚመስልበት ነገር አለ። እንግዲህ ይሄንን ስናየው እኔ በበኩሌ የነዋሪዎቹ ወይም ደግሞ የህዝቦቹ የኖሪክ መሰረታዊ የሆኑ የፖለቲካ መብት ጥያቄዎች ይመስሉኛል። ወደዚህ ነገሩ ብያ መጡ ያሉትና መንሲዎቹም እንደዚያ ናቸው። በህገ መንግስት ውስጥ የተቀመጡት መብቶችን ስንመለከት ዜጎችን እንደዚያ መብቶች ኤክሰርሳይዝ ማድረግ ወይም ደግሞ ተግባራዊ ማድረግ አልቻልም በሚል ስሜት ጥያቄዎችን እያነሱ ነው። በጥያቄዎች ደግሞ ወቅታዊ ምላሽ ማግኘት አለመቻሉ ነገሮቹን ላለመግባባት ወይም ደግሞ የወሰንና የማንነት ጥያቄውን እንዲ ጉን ያደረገው ይመስለኛል። በመኮብ መልካም በአንድ ጉዳይ ላይ ሁለታችሁም የተስማማችሁ ይመስላል። ቀደም ሲል በሁለቱም መንግስታት በጥያቄነት ያልታዩ ይመስላል። ነገር ግን ቅሬታዎቹ ለረጅም ጊዜያት መዝለቃቸው የወልቃየት የአማራ ማንነት ጥያቄ የሚሉትና የመሳሰሉት በጥያቄነት በተለያዩ ቡድኖች ጥያቄዎቹ ሲነሱ ተመልክተናል። እንዲህ ያለ ጥያቄ ሲነሳ እንዴት ነው መታየት ያለበት? አቶ በላይነህ የዜጎች መሠረታዊ የፖለቲካ መብት ጥያቄዎች ናቸው ብለዋል። ከዚህ አንጻር አቶ የማነ እንዴት ነው መታየት ያለባቸው? እኒህ አይነት ጥያቄዎች በምን መልኩ ነው እንዲፈቱ መታሰብ ያለበት? ለዚህ ጥያቄና ለሌሎችም ጉዳዮች መልስና እሰጥ አገባቸውን ይዘው በሌላ ዝግጅት ይመለሳሉ። ተከራካሪዎቻችን አሉላንም ተከራካሪዎቹንም አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅቶቻችንን ቪኦኤ አምሃሪክ አምሃሪክ አት ቪኦኤ ኒውስ ዶት ኮም ዌብሳይታችን ላይ ወይም በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ መከታተል አስተያየቶቻችሁን መስጠት ትችላላችሁ። ዛሬ የኢትዮጵያ ንጉሥ የነበሩት አጼ አድማስ ሰገድ ወይም ሜናስ ያረፉበት ቀን ነው። በሺህ አምስት መቶ ሀምሳ ሰባት ዓመተ ምህረት አካባቢ ነበረ። ኮሎምቢያ የጠፈር መንኮራኩር የዛሬ አስራ ስድስት ዓመት ሰባት ጠፈርተኞችን እንደያዘች ከጠፈር ስትመለስ ተቃጠለች። ኦክስፎርድ ትልቁ ግዙፉ ባለሥልጣኑ የእንግሊዝኛ መዝገበ ቃላት የመጀመሪያ ዕትሙ የወጣው ዛሬ በአውሮፓ አቆጣጠር በ1884 ዓ ም ነበረ ሆሊውድም የተመዘገበው በዛሬው ዕለት በ1887 ዓ ም ነበረ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የመጀመሪያ ሥራውን የጀመረው ዛሬ ነበረ የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ቴክኒሽያን ቮይቴክ ዞርኒያክ የወይብና ማኅበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው እና አስተናጋጆቻችሁ ሰሎሞን አበተና ሰሎሞን ክፍሌ በዚሁ እንሰናበታለን ትግርኛ ዝግጅት ይቀጥላል ሰላም ጤና ይስጥልን